ሰላም ጤና ስጥልኝ እንደምናመሽታችኋል ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ የማክሰኞው ምሽት ህዳር 28 2014 ዓ.ም ምሽት መሰናደው ጀምሯል የአዲሱ ትውልድ ድምፅ ከሆኑ ጥንቅሮቻችን መካከል ለምሽቱ ከያዝናቸው ጥቂቶቹን እናስተዋውቃችሁ ኢትዮጵያ ውስጥ ባለው ጦርነትና ግጭት ምክንያት ለተፈናቀሉ ሰዎች በመጠለያ ጣቢያዎች ውስጥ መጻሕፍትን እያሰራጨ ስለሚገኝ አንድ ተቋም እናስተዋውቃችኋለን እውነት ነው። የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። የሰማችኋቸው የኢትዮጵያን ሬትስ ድርጅት የቦርድ ሊቀመንበር የሆኑትን ማልኮም ክላርክን ነው። በምሽቱ እንግዳችን አድርገናቸዋል። በሌላ በኩል አካል ጉዳተኞችን ለማገዝ የተለያዩ የፈጠራ ስራዎችን እየሰራ ስለሚገኝ ወጣት እናስተዋውቃቸዋለን። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ ነው የነበረው። ከአንዳንድ ጓደኞች ጋር ሳወራም እረ ነገር አይቻልም ምናምን ይሉ ነበር። የሰማችሁት ሳምሶን ማዕሎ ወይም ደግሞ ሳምዲዮ በሚለው ስሙ የሚታወቀውን የፈጠራ ባለሙያ ነው የምሽቱ እንግዳችን አድርገነው ነበረ በዚህ ዙሪያ ዘገባ አለን ከኛ ጋር አብራችሁ እንድታመሹ እየጋበዝን ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ እንድትቆዩ በድጋሚ እንጋብዛለን አሁን ሀብታሙ ስዩም አጫጭር ዜናዎችን ያቀብላችኋል አመሰግናለሁ ኤደን። የኢትዮጵያ መንግስት በርካታ ዜጎችን ያለምንም ክስ በትውልድ ማንነታቸው ብቻ ሰብስበው ማሰሩን እንቃወማለን። ባለፈው ጥቅምት 23 በመንግስት የወጣው የአስቸኳይ ጊዜ አዋጅም ለዚህ ጅምላ እስር በቂ ምክንያት አይሆንም ሲሉ ስድስት ሀገሮች በወጡት የጋራ መግለጫቸው ላይ አስታውቀዋል። በጋራ መግለጫው ላይ ፊርማቸውን ያኖሩት ሀገሮች አውስትራሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድስ፣ እንግሊዝና ዩናይትድ ስቴትስ መሆናቸውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በኩል የወጣው መግለጫ ያስረዳል። ስድስቱ ሀገሮች በመግለጫቸው የኦርቶዶክስ ቤተክርስቲያን ቀሳ ሀውስትን ጨምሮ የትግራይ ተወላጆች የሆኑ አረጋውያንና እናቶች፣ ህጻናት የታሰሩ መሆናቸውን የኢትዮጵያ ሰባዊ መብት ኮሚሽንና አምነስቲ ኢንተርናሽናል ያወጡት ዘገባዎች ያመላክታሉ ብለዋል። ግለሰቦቹ ምንም ክስ ሳይመሰረትባቸውና ፍርድ ቤት ሳይቀርቡ ሰብአዊ ባልሆነ ሁኔታ ታስረው ይገኛሉ ሲሉም በመግለጫቸው ጠቅሰዋል። ሀገራቱ በመግለጫቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ከግጭቱ ጋር ተያይዘው የተፈጸሙ ሰብአዊና የጾታ ጥቃቶች በእጅጉ ያሳስቡናል ብለዋል። ለግጭቱ ምንም አይነት ወታደራዊ መፍትሄ እንደሌለው ግልጽ ነው ያለው መግለጫው በሰላማዊ ሰዎች ላይ ባለፈው ዛሬም ይሁን ለወደፊት የሚደርሰውን የሰብአዊ ጥቃት እናወግዛለን በማለት ሁሉም ወገኖች ዘላቂ የሆነ የተኩስ አቁም ለማድረግ ያለምንም ቅድመ ሁኔታ እንዲደራደሩ በድጋሚ አሳስበዋል። በሰብአዊ መብት ጥሰት ውስጥ ተሳታፊ የሆኑ ደግሞ ተጠያቂ መሆን እንዳለባቸው ሀገራቱ በመግለጫቸው ላይ አሳስበዋል። አሜሪካውያን የዛሬ 80 ዓመት በጃፓን ቦምብ ጣይ አውሮፕላኖች የደረሰባቸውን ድንገተኛ ጥቃትና በጥቃቱ ያለቁ ሰዎችን በዛሬው ዕለት አስበዋል። ፐርል በተሰኘው የባህር ዳርቻ ከተማ ላይ በደረሰው ድብደባ 2400 የአሜሪካ ወታደሮችና ሰላማዊ ሰዎች የተገደሉ ሲሆን 1000 የሚሆኑት ደግሞ ቆስለዋል። ሁለት ሰዓት ባለሞላ ጊዜ ውስጥ 20 መርከቦችና 300 አውሮፕላኖችም ወድመዋል። ይህ በሆነ በቀጣዩ ቀን በፕሬዚደንት ሮዝቨልት ጥያቄ የአሜሪካ ኮንግረስ በጃፓን ላይ ጦርነት አውጇል። በምላሹ የጃፓን የወቅቱ አገር ሀገሮች ጣሊያንና ጀርመን በዩናይትድ ስቴትስ ላይ የመልስ ጦርነት አውጀዋል። መቶ 50 አንጋፋ በሁለተኛው ዓለም ጦርነት ውስጥ ተሳታፊ የነበሩ ሰዎች በዛሬው የመታሰቢያ ስነ ሥርዓት ላይ ተሳትፈዋል። ከእነዚህ መካከል አርባው ከዕለቱ ጥቃት የተረፉ ናቸው። ከጥቃት የተረፉት ሰዎች በዘጠናዎቹ መጨረሻ ዕድሜ ላይና ከዚያ በላይ ይገኛሉ። በጋምቢያ ፕሬዚደንት አዳማ ባሮ በድጋሚ እንዳሸነፉበት የተነገረውን የሀገሪቱን ፕሬዚደንታዊ ምርጫ የተቃወሙ ሰልፈኞች በትናንትናው ዕለት ወደ ጎዳና ወጥተዋል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ ተጠቅሟል። ከባሮ ጋር በምርጫው የተፎካከሩት አሳይኖ ዳርቦይ እና ሌሎች ሁለቱ ተፎካካሪዎች የምርጫውን ውጤት አልቀበልም ማለታቸውን ተከትሎ በመቶዎች የሚቆጠሩት ተቃዋሚ ሰልፈኞች ሰርኩንዳ በተሰኘው ከመዲናዋ ባንጆል 12 ኪሎ ሜትሮች ላይ በሚገኝ ቦታ ተሰባስበው ነበረ። የባሮና የዳርቦይ ደጋፊዎች ጠቡስ መግባታቸውን ተከትሎ ፖሊስ አስለቃሽ ጭስ መተኮሱን ሮይተርስ ዘግበዋል። ከምርጫው በኋላ የተፈጠሩ ግጭቶች የመቻቻል ሰላማዊነትና በሳል ታሪካችን ላይ ስጋት ይደቅናል ያለው የሀገሪቱ ፖሊስ ሁሉም ዜጎች እንዲረጋጉ ጥሪ አቅርበዋል። ከማይንማር የሸሹ የሮሂንጂያ ስደተኞች የቀድሞውን ፌስቡክ የአሁኑን ሜታ ተቋምን ሊከሱ እንደሆነ ተነግረዋል። ስደተኞቹ ድርጅቱ 150 ቢሊዮን ዶላር እንዲከፍል የጠየቁ ሲሆን ለዚህ ያቀረቡት ምክንያት ደግሞ ለአሰቃቂ ድርጊቶች መንስኤ የሆኑ ጸረ ሮሂንጃ የጥላቻ ንግግሮችን መቆጣጠር ሳይችል ቀርተዋል የሚል ነው። በሁለት የዩናይትድ ስቴትስ የጥብቅና ተቋማት አማካኝነት የቀረበው የጋርዮሽ ክስ ድርጅቱ ይዘቶችን ለመቆጣጠር ባለመቻሉ የሮሂንጃ ማህበረሰብ በተጋፈጠው በደል አስተዋጽኦ አድርጓል ብለዋል። ፌስቡክ ከዚህ ቀደም በነበረ መግለጫው ድርጅቱ የተሳሳተ የመረጃ ስርጭትና ጥላቻን ለመቆጣጠር የዘገየ እንደነበ መናገሩ አይዘነጋም። የኋላ ኋላ ላይ በወሰዳቸው እርምጃዎች አውታሩን በመጠቀም የሚሰሩ ጥፋቶችን ለመቆጣጠር እርምጃ ወስዷል። ከዚህ መካከል አንዱ ከኤካቲቱ መፈንቅለ መንግስት በኋላ የሀገሪቱን ጦር የፌስቡክና የኢንስተግራም ገጾች መሰረዙ ይጠቀሳል። ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶው የማክሰኞው ምሽት ጥንቅራችን ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። ኢትዮጵያ ውስጥ ባለው ጦርነትና ከዚያ ቀደም ብለውም በነበሩ የተለያዩ ግጭቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የተለያዩ ሀገር አቀፍና ዓለም አቀፍ ድርጅቶችም ለእነዚህ ዜጎች ምግብና ጊዜያዊ መጠለያን የመሰሉ መሰረተ ልማት ድጋፎችን እያደረሱ ይገኛሉ። አንድ ተቋም ግን ለየት ባለመልኩ በመጠለያ ጣቢያዎች ውስጥ መጽሐፍትን እያሰራጨ ይገኛል። ሀብታሙ ስዩም በዚህ ተቋም ዙሪያ ተከታዩን ዘገባ አጠናቅሯል። በሚሊዮኖች የሚቆጠሩ ኢትዮጵያውያን ውሎና ዳራቸው የወትሮ ቤታቸው አይደለም፣ እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ። አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለ መልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልሳላቸው ይሄ ጥሩ ጥያቄ ነው። ብዙዎቻችን ይህንኑ ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለ መጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጻሕፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም ዕድሎች፣ ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል። ኢማጂኔሽን ይህ ለየት ያለ መርሃ ግብር በአማራ፣ ኦሮሚያ፣ ሶማሌ ክልል ውስጥ የሚገኙ 15000 ቤተሰቦችን አዳርሷል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ ሶስት መጽሐፍት እንዲደርሱት መታለሙን መጽሐፍቱም በሶስት ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጽሐፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ I think the goal was not just to deliver the books, um, but also to share intelligence. Givachin, Mazafun, Madaras <laughs> Pichai delem. Bewala Joch Makakal, Yok at Shigurna, Menek Akat, and Ditala Lefum, Madragon of Lagotachin. Kazialfo, Mambe, Yimichlu, Telekalujuch, Barasacho, and Quietis Afu, Asdas Sachochun, Besseluchagit, Umasaften, and the bow, Yambev and Tikum, Rasacho, and Diradum, and በዕድሜ ላነሱት ለህፃናትን ይህ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጭ ናቸው። ዋና መቀመጫውን በዩናይትድ ስቴትስ መነሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የህፃናትን የንባብ ክህሎት ለማሳደግ፣ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብተዋል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከ100 ሺህ በላይ ተማሪዎች የእንግሊዝኛና በሀገሬ ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት አንድ ሚሊዮን በሚሆኑ ህጻናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላ ዓለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያሰናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ። ተቋማችን አነስተኛ ቢሆንም ህጻናት የሚያንቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየ ነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ ሰማንያ ቤተ መጽሐፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ሲናስብ ነበር የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ሕፃናት ቀደም ብሎ ትምህርታቸውን አቋርጠዋል ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ህይወት እየገፉ አይደሉም ልጆች ወደ ትምህርት መሄድ አልቻሉም የአለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማም በኋላ ከባንኩ ጋር ተገናኘን። መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጽሐፍትን ያሰራጫል። ከእነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት ዕድል ለሌላቸው ወይም እድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል። ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ። ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እኒህ ህፃናት ለመደበኛ ትምህርት ምንም አይነት እድል የላቸውም፣ ወይንም ያላቸውን እድል አነስተኛ ነው። በእኛ በኩል መጽሐፍቱን እያዳረስን እውቀትን እየመገብን እንገኛለን። ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከእነዚህ መካከል አንዱ ኦፐን ሃርት ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከእነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይም ፕሬዚደንት ማልኮልም ክላርክ በአሜሪካ ድምፅ አክለዋል። ሀብታሙዚዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁ ጋቢና ቪኦኤ ነው። የሬዲዮ በቴሌቪዥን መሰናደዎቻችንን ኢትዮ ሳት በሳተላይት ላይ እንዲሁም በቪኦኤ አማርኛ የፌስቡክ ገጽና ድረ ገጽ ላይ ታገኟቸዋላችሁ። ተከታዩ ዘገባ ደግሞ ነዋሪነቱን በዚህ በአሜሪካ ሀገር ያደረገ አካል ጉዳተኞችን ለመርዳት በግሉ የሚንቀሳቀስ ወጣት ጋር ያስተዋውቀናል። ቀጥዬ አቅርብላችኋለሁ። አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ነዋሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል። ወደ ካሜራ ስራ እንግዲህ የገባሁት ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል፣ እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት ይህ ነው በቃ ትንሽ ኢንክላይንድ ነበርኩ ለካሜራ ትንሽ ቴክኒካል ነገሮችን መሞከር አና ነገር ማድረግ። ከዛ የካሜራውን ትምህርት ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከሞካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት የስብሰባዎች ማንሳት አንዳንድ ነገሮች ማድረግ ጀመርኩኝ ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል ለማንኛውም አዳጊ አገር እኛ ኢትዮጵያ የፊልም መሳሪያዎች በብዛት የለም። ልግዛችን ብትይ በጣም ውድ ናቸው። በዩስ ዶላር ሲመነዘሩ በጣም ብዙ ነው፣ ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ የነበር ነው። ኢቨን ከአንዳንድ ጓደኞች ጋር ሳወራለሁ እ ነገር አይቻልም ምናምን ይሉ ነበር፣ እና በቃ ሙከራዎች ነው። መጀመሪያ በእንጨት ሰራዋለው ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለው ከዛ መጨረሻ ላይ ደግሞ ቲልትና ምንድን ነው ፓን የሚለው መካኒዝም እሱን እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራሁት በመኪና ዋይፐር ሞተር ሞዲፋይ አርጌ ጊ- ሪዳክሽን ይባላል አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ አርገን ስፒዱን እየቀነስኩ ምናምን አርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድን ነው ቡናና ጊዮርጊስ እግር ኳስ ሲጫወቱ ሞክረንበት ሁላ በጣም ጥሩ ነገር አነሳንበት። ሳምዲዮ ይህንን ስቴዲካም የተሰኘ መቅረጫ በዋናነት ለፈለሰፈው የስራውን ውጤት በኢሜይል በመላኩ የውጭ ሀገር የትምህርት እድሎችንም ማግኘቱን ይገልጻል። እንግዲህ ስቴዲካሙን መጀመሪያ ሲሰራው ትንሽ ሳይንስ ፊዚክስ ነገር አለው እና ሰውነት ላይ ታስሮ ንጎ ወክ ምታረጊ ወክ ስታርጊ ስታብ ላይ ያደርጋል። ሲስተሙን እና ያንቺን ወክ ሾኩን በደንብ ይዘው እና በደንብ ትንቀሳቀሻለች እና እሱን በሙከራ ሰርቸው ትዝ ይለኛል። ቱ ታውዝንትሪ ላይ ነው በፈረንጅ ልክ ሰክሰስፉል ሲሆን እና ስሞክርበት እና አና ነገሩ ስንቀርጽበት አሪፍ ሲሆን ጻፍኩለት ለጋረት ለኢንቨንተሩ ስቴዲካም ኢንቨንት ያደረገው በኢሜይል ስጽፍለት ሶስት ጥያቄ ጠየቀኝ። ምንድነው የሰራው፣ ምናምን ካሌም በኋላ ሶስት ጥያቄ ጠይቀኝ። ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባለዋሉ እነሱ እነሱ ሲጠይቀኝ እኔ አላቅም አላቅም አላቅም። ይህ ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ። አዎ አልኩኝ። ከዛ በኋላ ከብዙ ጊዜ በኋላ ናሚቢያና ሳውዝ አፍሪካ አስተማሪ፣ ከዛ እንዳልኩት ወደ አሜሪካን ሀገር ዋናውን አስተማሪ ከጊዜ በኋላ ነዋሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራዥ በመክፈት በሚሰራበት ወቅት በዩቲዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ሕይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንዳሳሰበው ይገልጻል። ያው ዩቲዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኛዎች ወይ ደግሞ ስለ ኢትዮጵያ ኒውስ ስሰሚ ሆን አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ለሱ ነው የሰራውለት። ታጁ ማለት ሀያ ሶስት ዓመት እናቱ በጀርባ የተሸከመችው እናት ነች እና ሀያ ሶስት ዓመት እናቱ ተሸክመው መጨረሻ ላይ ሀያ ሶስት ዓመት እንግዲህ ስትሸከመው እያረጀች እያደገሱ ነው ጉልበት እያጣች የምትሄድበት ነገር አለ እና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ነው የከነክነኝና መስራት ፈለኩኝ እና ለሱ ለመስራት እኔ አሜሪካን ያለሁት እነሱ ኢትዮጵያ ነው ያሉት። ኢትዮጵያ አዲስ አበባም አይደለም ያሉት ወልቂጤ የሚባል ቦታ ያሉት። ስለዚህ እንትን ስለ ጉዳቱ ስለ ሰውነቱ ስለ ቁመቱ ምናምን ማግኘት አለብኝ። እንደሱ ለማድረግ መደወል አለብኝ። እየደወልኩኝ ነው። ልኬቱን ቁመቱን እግሩ ምናምን ካወቅኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው ማይሰራው ስለዚህ የምሰራለት ዊልቸር ያው ከስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸሩ ከሆነ ከፍ ያለ እንደ ወንበር ነገር ነው። እኔ ግን የምሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ነው ዲዛይን ያደረኩት። መጀመሪያ እዛ ከሰራሁለት በኋላ ሁሉ ነገር ካደረኩ በኋላ መጨረሻ ላይ ደግሞ ሶላር አደረኩት። ጣራውን እዚህ ነው እንደ ፀሐይ መከላከያም አደሳይምታም ደግሞ ፓወር ጀነረት የሚያደርግ ለወንበሩም እንደዚህ ኢንክላይን እንዲያደርግ አክቼተር ከውስጥ አደረኩለት። ወንበሩ ከፍና ዝቅ ይላል እንደዚህ እዚህ ይላል ወንበሩ። እሱን በባትሪው ፓወር የሚያደርገው አክቼተሩም ፊድ የሚያደርገው ሶላር ፓወሩ ነው። እሱን አድርጌ ሰራውለት። ስቲል ማኑቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትየው ነች የምትገፋው። ለእናትየው በቁመቷ አድርጌ ሁሉ ነገር ሰራውላቸው። ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተ ከሰራ እኔ ደግሞ ክፍያውን የትራንስፖርቱን ልካለ ምናም ብለው ላክንለት። ያው እንግዲህ እስካሁን የተጠቀሙበት ነው የታጁ እናትና የታጁ ደስታ። ደግሞ በዚሁ መጀመሪያ የበጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት የሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪም መስራት ችሏል። ውይ፣ በጣም ከባድ ነው። በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራት፣ እና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው ይላል ገባሽ። ዊልቸር እንደሚሰራለት ያውቃል ምናምን። እና በቃ ኤክሳይትድ ሆኗል ጓጉቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ ሄዶ በቃ ቁጭ ሲልባት ይዛት እና እንደዚህ እንደዚህ ሲያደርጋት፣ እንደዛ ነው ደስ ሲለው ማየት። ከምንም በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። ባይደወይ በየሳምንቱ በየሳምንቱ አንድ ሰው ምናምን ይደውሉልኛል እንደዚህ አካል ጉዳተኛ የሆነ ከዚህ ለምን አንድ እንደዚህ ስሰራ ያው ይመስለኛል አንዳንዶቹ መካኒክ መኪና ስራ ምሰራ አይመስላቸውም እና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ። ይደውሉኛል ኮንታክት ያደርጉኛል እና ግን እንደዚህ ደግሞ አሁን ጎህ አሁን የሰራኋት የተሽከርካሪዋ የመኪናዋ ኬዝ እንደዚህ ደግሞ የሚመጣው አሁን የኤርሚያስ ማለት ነው። በዝርፊያ ለመዝረፍ ብለው አደጋ ጥለውበት ስለት ሲወጉት ፓራላይዝ ይሆናል ሰውነቱ። አሜሪካን ሀገር አጋጣሚ ለቬኬሽን የመጣ ጓደኛው በደንብ በቃ ፊዚክል ፊት የነበረ በደንብ ሰርቶ በጣም ጠንካራ የነበረ ሰው እንደዚህ እንደዚህ አደጋ ደርሶበታል ብሎ ቪዲዮ ነው ያሳየኛል። ኦኬ ብዬ እኔ ያው መጀመሪያ የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ የምናደርገው፣ ግን ከዛ ከመስሪያ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይህ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ አስቤ ዲዛይን አርጌ ሰራኋት። ሳምሶን በጠዋት ለስራ ሲወጣ የንጋት ጎህ ፎቶግራፎችን ማንሳት ስለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ ልብስ የሚቀይሩና የሚመግቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰርቶም ጨርሷል። አሁን የብዙ ጊዜ ለሶሻል ሚዲያ መሆን ማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድን ነው? ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው ነው የተባይ ቁጥሮች ብዛት በጣም በጣም ያስደነግጣል። እና ሰው እንዴት ነው አካል በቁሙ ሆኖ እንዴት እንደዚህ ይሆናል ብለሽ በቃ ገባሽ ብዙ ነገር እንድታስብ ያደረግሻል። እና እሱን ደግሞ የሚያደረጉ ልጆች አሉ። ጊዜ የባረካቸው ልጆች አሉ። እነሱ እነ ያሬል ይባላሉ። እና እነሱ የሚያደረጉትን ስራ ትንሽ ለእነሱ ፋሲሊቴት ሊያደርግላቸው የሚችል ነገር ለምን አልሰራላቸውም? እና ሊያሰብኩት ሞብል፣ ተንቀሳቃሽ ፖርታብል የሆነች ሻወር ነው ላደረግላቸው ፈልገው ኖርማሊ፣ የምትዘረጋ የምትታጠፍ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆትን ሰው መታጠብ መቼም ው ማንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበረ። ምን የሚችል ግን ሄክሳ ገና ሊሆነች በቀላሉ እዛ ላይ ስክትክት አድርገዋት ለማጠብ የሚችሉበት ነገር ዲዛይን አደረኩኝ። ባሊ ውስጥ የምትገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ፣ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ፣ አንዱ ለአርባ ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል፣ በቤትም ባትሪ መሆን ይችላል። በደንበኛ ሻወር ያደርጋል። ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን፣ እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። በአሜሪካ ድምፅ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። we uh -huh. የጋቢና ቪ በሬዲዮ በቴሌቪዥን መሰናዶ ይቀጥላል። ምርጫችሁ ስላደረጋችሁን እናመሰግናለን። ዓለም አቀፍ የጤና መረጃዎች፣ በዓለም ዙሪያ ከአምስት ሰዎች አንዱ የመስማት እክል ያጋጥመዋል ይላሉ። ይሄ ችግር ታዲያ 17 ሚሊዮን የሚሆን ሕዝብ ባለባት ዛምቢያ ደግሞ የጎላ ነው። ምክንያቱ ደግሞ ሀገሪቱ ያላት ሐኪሞች አምስት ብቻ መሆናቸው ነው። ሀገሪቱ ይህንን ችግር ለመቅረፍ እየተንቀሳቀሰች ሲሆን በዚህ ዙሪያ የተሰናዳውን ዘገባ ስመኝሽ የቆየ እንደሚከተለው አጠናቅረዋለች። አሊስ የሶስት አመት ልጇ የጆሮ ህመም እንዳላት የተረዳችው ማንም ሰው ጆሮዋን ሲነካት በማልቀሷ ምክንያት ነው። ሆኖም የሚኖሩት በዛምቢያ የገጠር ክፍል በመሆኑ ሕክምና ለማግኘት ብዙ አማራጭ አልነበረም። ዛምቢያ ወደ 17 ሚሊየን የሚጠጋ የህዝብ ብዛት ቢኖራትም አምስት የጆሮ የአፍንጫና የአንገት ልዩ ሕክምና ባለሙያዎች እንዲሁም አንድ ኦዲዮሎጂስት ወይም በድምፅ መስማት ችግር ዙሪያ ሕክምና መስጠት የሚችል ባለሙያ ነው ያላት። በቅርቡ ግን አንድ ጥሩ ዜና እየተሰማ ነው። የዓለም ጤና ድርጅት ባለፈው አንድ ዓመት ተኩል ውስጥ ወደ ሁለት መቶ የሚጠጉ ነርሶችን የክሊኒክና የጤና ባለሙያዎችን በጆሮና ከመስማት ጋር የተያያዙ የጤና ሁኔታዎች ዙሪያ አሰልጥኗል። አሊስም ለሶስት ዓመት ልጇ የህክምና እርዳታ ማግኘት ችላለች። መድኃኒት ለማግኘት የሆነ ቦታ መሄድ ስፈልግ ነበር። የዛኔ ነው ፑላ ውስጥ የጆሮ ህክምና ሰጥ ነርስ እንዳለች የሰማሁት ያለምንም ማቅማማት ወደ ክሊኒኩ መጣው። ምርመራ ካደረገችላት በኋላ ጆሮዋ ላይ ችግር እንዳለ አውቃ መድኃኒት ሰጠቻት። ነርስ ካሮል ሲኬንዴ የአሊስን ልጅ የማስታወስ ችሎታም እየመረመረች ነው። ልጅቷ በግራ ጆሮዋ ላይ ችግር ነበረባት። ነገር ግን እኔ እከታተላት ከጀመርኩ ጊዜ ወዲህ በምሰጣት መድኃኒት አማካኝነት ጆሮዋ ውስጥ ያለው ቀዳዳ እየቀነሰ መጥቷል። ያ ማለት ልጅቷ እየተሻላትና እየዳነች ነው ማለት ነው። ነርስ ሲኬንዴ እስካሁን ከ600 በላይ በሽተኞችን አክማለች። ስልጠናው ከመሰጠቱ በፊት ግን ሰዎች እርዳታ ለማግኘት በአቅራቢያቸው ወዳሉ ከተሞች ይሄዱ ነበር። ስልጠናው የተሰጠው የዓለም ጤና ድርጅት ጉባኤ የመስማት ችሎታን የማጣት ችግርን ለመከላከል ባሳለፈው ውሳኔ መሰረት የዛምቢያ መንግስት ባዘጋጀው ብሔራዊ የጆሮ አፍንጫና አንገት ሕክምና ዕቅድ ውስጥ ተካቶ ነው። የዓለም ጤና ድርጅት መረጃ እንደሚያሳየው በዓለም ዙሪያ ካሉ አምስት ሰዎች አንዱ የመስማት ችሎታን በማጣት የሚሰቃይ ሲሆን ከነዚህ ውስጥ ሰማኒያ ከመቶ የሚሆኑት የሚገኙት በቂ የህክምና አቅርቦት በሌለባቸው ሀገሮች ነው።

አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረሞ፣ በመስተንግደው ንጉሱ ታምሬ፣ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። በጀመርነው የብዙአየው ደምሴ ሙዚቃ እንሰናበታችኋለን። ደህና ደሩ።